ከአጎራባች የትግራይ ክልል ወረዳዎች ወደ አፋር ክልል ተሻግረዋል የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ባለፈው ረቡዕ ግንቦት 13 ቀን 2016 ዓ ም በአፋር ክልል መጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸውን ለአሜሪካ ድምፅ በስልክ አስተያየታቸው የሰጡ የአካባቢው ነዋሪዎች ተናግረዋል። የትግራይ ደቡባዊ ዞን አስተዳደር ሀጎስ ሀብቱ ግን ከክልሉ ወሰን ተሻግረው አፋር ውስጥ ጥቃት የፈጸሙ ታጣቂዎች እንዳሉ ተናግረዋል። የአፋር ክልልም ሆነ የፌዴራል መንግሥት ደረሱ የተባሉትን ጥቃቶች አላረጋገጡም። ግድያዎቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። በጉዳዩ ላይ የአሜሪካ ድምፅ በየደረጃው ካሉ የፌዴራል መንግሥትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ኬኔዲ አባተ በዚህ ጉዳይ ተጨማሪ አለው። ከአፋር ክልል ዞን ሁለት መጋሌ ወረዳ በስልክ አስተያየታቸውን የሰጡን የአካባቢው ነዋሪዎች ከትናንት በስቲያ ረቡ ግንቦት 14 ቀን 2016 ዓ ም የትግራይ ክልልን ወሰን ተሻግረው አፋር ክልል የገቡ የታጠቁ ሰዎች ጥቃት መፈጸማቸውን ተናግረዋል። ጥቃቱ ተፈጸመ በተባለበት አካባቢ ነዋሪ መሆናቸውን የነገሩን አቶ አሊ ሲራጅ የተባሉ አስተያየት ሰጭ ታጣቂዎቹ በሁለት ክልሎች አዋሳኝ ላይ በምትገኘው መጋሌ ወረዳ ቀበሌ ውስጥ ማለዳ ላይ ጥቃት ፈጽመው ሶስት ሲቪል ሰዎች መግደላቸውንና ቤቶች ማቃጠላቸውን ተናግረዋል። የእንስሳት ዘረፋ እንደተፈጸመም ጨምረው ገልጸዋል። አሁን ይሄ ጥቃቱ የፈጸመው በመጋሌ ወረዳ ጦንስ ቀበሌ ልዩ ስም ኤለጎበ በመባል የምትጠራው ቦታ ላይ ነው። አርብቶ አደር ማህበረሰብ ላይ በከፈተው ጦርነት ደግሞ ከፍተኛ ውድመትና ከሰራ ነው የፈጸሙት። ጉዳቱ የደረሰው ግመሉ አሁን ግመል ስድስት ሺ ግመል ጉዳት ማለት አሁን የት እንደወሰደው አይታወ- አይታወቅም ስንሳ ሺ የሚሆን በግና ፍየል ወሰዱት። ያቃጥሉት ቤቶች ደግሞ ብዛት መቶ ሀያ ቤቶች ተቃጥሏል። ሶስት ህይወት ደግሞ ጠፍቶበታል። ወንዶች ናቸው ወንዶች ናቸው ሶስቱም ወንድ ናቸው። ሶስት ወንድ ያው ሁሉም ወጣቶች ና ወጣቶች ማለት ችላለ ሰባት ሰው ደግሞ ውቃት ሀይለኛ እንትን ነው የደረሰበት ጉዳት ደርሶበታል። ቃት የተፈጸመው ከትናንት ያውዲያ ነው። ዛሬ ሶስተኛ ቀን ነው። በሰባት ወራር ነው ማለት ወታደሮች ያመጡት በሰባት ዶላር አላግፎ ነው ህብረተሰብ ላይ ጥቃት ያደረሱ ጧት ነው አሁን አስራ ሁለት ሰዓት ላይ ነው ጥቃት የፈጸመባቸው የትግራይ ክልልም ባለፈው ለግንቦት አስራ ሁለት አጥቢያ በራያ አዘቦ በአጎራባች አካባቢው ከአፋር ክልል በመጡ ታጣቂዎች ጥቃት ተፈጽሟል፣ እና በዚህም ሰባት ሰዎች በአብዛኛው ህጻናት የሆኑ ተገድለዋል የሚል ክስ አቅርበዋል። እና በዚህ ላይ እንዲያው ምንድን ነው የእናንተ አስተያየት አሁን ይሄ ያው እነሱ መግለጫው ትግራይ ክልል ጊዜያዊ አስተዳደር ከአፋር በኩል የመጡ አካላት ወደ ትግራይ ገብቶ ጨፍጭፈን ያሉ ይሄ ነገር ትክክል አይደለም። በእኛና በእነሱ ድንበር ነው አሁን ሰዎች የመጡት። ከዛ ደግሞ ሁላችንም አውግዘነዋል። አሸባሪ ሽፍታ ነዋ። በእኛና በእነሱ መሀል ገብቶ አሸባሪ ሽፍታ ነው የፈጽመው። እነዚህ የፈጽሙት አካላቶች ደግሞ የአፋር ይሁን ትግራይ ይሁን ግን የታወቀ ነገር የለም። እኛ አላወቅ ነው ምስታሁን። ድርጊቱ መፈጸም አልነበረበትም። አውግዘነዋል። እንዳወገዝነው ደግሞ ማንም አይነት ምላሽ ሳንሰጥ ነው እነሱ አሁን በአስራ ሁለት ሰዓት ጦርነት የከፈቱብን ማለት ነው። እኛም ከሆነ መጠራት አለበት ሳናጠራ ኃላፊነት የጎድለው ጦርነት ነው ብዬ ነው ማምናውን። ይህን አቶ ሙስጠፋ ሙሳ የተባሉ የአካባቢው ነዋሪ ነኝ ያሉ አስተያየት ሰጪ እኔ እዛው ክስተቱ በተከሰተበት በወሳ ገበሬ ነዋሪ ነኝ ነኝና በድንገት መጀመሪያ እነሱ አላሰብንም፣ ያን የሂል ታጥቆ ምናምን የታጠቀ ሀይል ይመጣብናል ምናምን በማለት አላሰብንም። የጎረቤት እና ጎረቤት ግጭት መስሎን ነበረ። ከዛ ቤተሰባት ኦራር መጡብንና ከፈቱብን ቶክሲና መቶ ሀያ ምናምን ቤት ተቃጠለብን። የነበረው ፍየልም ግመሮች ምናምን እዛው የነበረ እንዳለ ወረሩት ማለት ነው። ምንም የሚበላም የሚለበስም አላተረፉንም። ነዋሪዎቹ ጥቃት አደረሱ ያሏቸውን ሰዎች ከትግራይ ክልል የመጡ ታጣቂዎች ናቸው ከማለት ውጭ ማንነታቸውን በይፋ አልተናገሩም። ከአሜሪካ ድምፅ ተጠይቀው በመኪና ላይ የተጫኑ ታጣቂዎች ከመሆናቸው ውጭ የሚያውቁት ነገር እንደሌለ ተናግረዋል። የአፋር ክልልም ሆነ የፌዴራሉ መንግስት ደረሱ የተባሉትን ጥቃቶች አላረጋገጡም። ድርጊቶቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። ጥቃቱ ተፈጸመ የተባለበት የአፋር ክልል ዞን ሁለት የሰላምና ጸጥታ ቢሮ ኃላፊ ስልክ ስለ ጉዳዩ መረጃ ጠይቀናቸው ስብሰባ ላይ መሆናቸውን ገልጸው አመሻሽ ላይ እንድንደውልላቸው የነገሩን ቢሆንም ከዚያ በኋላ ስልካቸው ጥሪ አይቀበልም። የፌዴራል እና የክልል መንግስት የኮሚኒኬሽን ባለስልጣናት ደግሞ ስልክ ባለመመለሳቸው በጉዳዩ ላይ በየደረጃው ካሉ የፌዴራል መንግስትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአሁኑ ጥቃት መድረሱ የተነገረው ከአፋር ክልል እንደመጡ የተገለጹ ታጣቂዎች በፈጸሙት ጥቃት በከብት ጥበቃ ላይ የነበሩ ሰባት ሰዎች በአብዛኛው ህጻናት መገደላቸውን የትግራይ ክልል ጊዜያዊ አስተዳደር ካስታወቀ ከጥቂት ቀናት በኋላ ነው። በአፋር ክልል ተፈጸመ የተባለውን ጥቃት በተመለከተ አስተያየታቸውን የሰጡን የትግራይ ክልል ደቡባዊ ዞን አስተዳዳሪ ሀፍቱ ኪሮስ ከአካባቢው በመሄድ ጥቃት የፈጸሙ ታጣቂዎች እንደሌሉ ገልጸዋል። በፍጹም የተፈጸመ ጥቃት የለም ብቻ ሳይሆን እየነገርኩ ያለሁት ኬኔዲ ሰባት ከአስራ አንድ ዓመት እስከ አስራ ስምንት አመት ህፃናት ሁለት ሰዎች ናቸው። ሁለት ልጆች ናቸው። ከሀያ አመት በላይ ያሉት በጥይት ተጨፍጭፈዋል። ይሄ በጣም ትልቁ አጀንዳ መሆን ያለበት ይሄ ነው እና ያንን በፍጹም አላረግንም ልናረግም አንችልም። ማለት ህግና ስርዓት አለ አፋር መንግስት ካለ የፌዴራል መንግስቱም ካለ ዜጎች ተጨፍጭፈዋል። ስለዚህ እነዚህን ዜጎች ጨፍቻፊ በህግ በህግ ነው መጠየቅ ያለብን ብለን ነው ያስቆምነው። ያን ያህል ወደዛ የምንሄድ ማለ እንደዛ አይነት ተራ ሰዎች አይደለን ማለ ከዛ በኋላ ፍጹም የተፈጠረ ነገር የለም። አብረን ያው ከአፋር አመራሮች ጋር ግንኙነት እያደረግን ነው። በተቻለ መጠን በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ለማክሰኞ ግንቦት 12 ቀን 2016 ዓ.ም ተምረት አጥቢያ በከብት ጥበቃ ላይ የነበሩ ሰባት ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ በጥይት ተደብድበው መገደላቸውን የወረዳው አስተዳዳሪ አቶ ተዘራ ጌታሁን ለአሜሪካ ድምጽ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ግንቦት 13 ባወጣው መግለጫ ታጣቂዎቹን ወንጀለኞች በማለት ከመግለጽ ውጪ ማንነታቸውን በይፋ አላስታወቀም። ጥቃት አድራሾቹን ለመያዝ የአፋ ክልልና የፌዴራል ፖሊስ ጥረት እንዲያደርጉም ጠይቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።